የእሳቸው መመረቅም ደግሞ እኔ በጣም እጅግ እጅግ በጣም ነው ደስ የሚል። ማስታረቃቸውን በጣም እደግፈዋለሁ ነው የምልሽ። ማሰባሰባቸውንም እወዳለሁ። ቤት እንዲደዋ የሀገራችን ሰዎች እንትን ከሚሉ በሰባስበን እንትን ብንል ደስ ይለኛል። ምን ብንል ያው ሀገራችንን ብናለማ ያው አንድ ብንሆን ደስ ይለኛል። ለሀገሪቷ ላይ በጣም ትልቅ ለውጥ ያመጣል ብለን ነው እኛ የምንገምተው። በዝምት ደረጃ እና በጣም ደስ ነው ሁ እንደተመለከት ነው ጥሩ ተስፋ ሰጪ ነገር እያየን የተመለከት ነው። የስራ እንግዲህ የሚቻለውን ነገር ሁሉ በሀገሪቷ ላይ የሚዲያም ስራ ፈጠራም በስራም ነገር ብዙ ነገር ሀገሪቷ ላይ ክ ሚንቀሳቀስ ትልቅ ለውጥ ይመጣል ብዬ ነው የማስበው። ትልቅ ጥሬ ነው ያው መልካም የሰላም ጥሬ ስለሆነ ሀገሪቱ ላይ የመስራትም የመለወጥም እድል ስላለ ለዲያስፖራውም ለህዝቡም ብዙ ለውጥ ብዙ አስተዋጽኦ ያደርጋሉ ያስላል። አሁን ቡራዬ የምትባል ከተማ ላይ ቡራይ ማዘጋጃ አስተዋይ የምኖረው ወደ ሜሪላንድ አካባቢ ነው። ስሜ አስቴር ይባላል። ጠቅላይ ሚኒስትሩ በአሜሪካ መምጣት ለሁላችንም ኢትዮጵያውያን አይ ቲንክ በጣም ደስታን ፈጥሮልናል። ይህንንም በመሆኑት በዋሽንግተን ዲሲ ኮንቬንሽን ሴንተር በመገኘት ተቀብለናቸዋል። ያለው እዛ የነበረው የህዝቡ ደስታና የሁላችንም ደስታ ወሰን የለውም ነበር። ረጅም ሰዓት ነበረ የጠበቅነው። ረጅም ሰዓትን ብንቆም ያን ያህል ቆምን አልመሰለንም። ጥሩ ንግግር አድርገውልና ተስፋ ሰጪ ነው። ከጎናቸው መቆማችን የምንነግራቸው ነው። ሄደ ነው። የጤና ባለሙያ ነኝ። ነርስ ነኝ። ነርስ በመሆኔ በሙያ በተቻለኝ መጠን መርዳት በምችልበት አቅም ሁሉ ለመርዳት ዝግጁ ነኝ። ያገኘት ኦፖርቱኒቲ፣ ሄዶ ሀገርም አገልግል ሁሌ አሳበኝ ነው። እሳቸው ስልጣን ከያዘ ጊዜ ጀምሮ የሀገሪቷን መረጋጋት የህዝቡን አንድ መሆን ሰላሙን በአጠቃላይ በማየት ማለት ነው። ከዛ በመቀጠል የአሜሪካ ጉዟቸውን በተመለከተ ያው ለብዙ ዓመታት ተቋርጦ የነበረው የኦርቶዶክስ ተዋሕዶ

ከዚህ በኋላ በነጻነት ሀገሩ እናት ሀገር ጋር እንደፈለገ መውጣት መግዛት ይችላል ያለምን ጥርጣሬ እና ይሄንን ፋይዳ ፈጥረዋል የሚል አስተያየት አለ። ለዲያስፖራ እንግዲህ ጠቅላይ ሚኒስትራችንን ያስተላለፉ መልእክት አለ። ሀገራችን ዛሬ በጣም ችግር ውስጥ ነው፣ እጅና እግሯ ተብቶ ትቦ ያለበት ሰዓት ነው እና ሁላችሁም ከምትጠጡት ማኪያቶ ላይ አንዳንድ ዶላር እንኳን ለግሱ በሚል በልመና በመማዘን አይነት የለመኑት ልመና አለና እኛም ያንን ነው ሼር የምናደርጋቸው ምክንያቱም እችን ሀገር እንግዲህ አሁን ካለችበት ከወደቀችበት ለማንስታን ስራራ ህዝቧም ዛሬ ሜዳ ላይ ካርቶን ለብሶ የሚያደርግ ነው ያለው። ብዙ ችግር ያለበት ሀገር ነው እና አሁን እሳቸው ብቻቸውን የሚያደርጉት ነገር ስለሌለ ዲያስፖራው በተለየ ባለፈው በተናገሩት መሰረት እናንተ ታክሲ አይቸግራችሁም፣ እናንተ መብራት አይጠፋባችሁም በማለት በሚገርም ሁኔታ ነው ያስረዱትና የሱራው አሁን ምስል የሰጣም በዚሁ ቃል መሰረት እንግዲህ ተረባርበን ይቺን ሀገር ወደ ህዳሴዋ ማሸጋገር አለብን። ምን ያሰብ ነው ይታየኛል። አንደኛ ወደ ሀገር መመለስ አልቻሉ በጣም ሀገራቸውን የሚናፍቁ በጣም በርካታ ሰዎች ይኖራሉ። እነዚህ ሰዎች ወደ ሀገራቸው መመለስ የሚችሉበት ሀገራቸውን ማገዝ ማግዛት የሚችሉበት ያስ በገንዘብ በጉልበት አስተዋጽኦ ማድረግ የሚችሉበት ሁኔታ ይፈጠራል። ሌላ ሁልጊዜም ሰላም ሲሆን ነው ነገሮች የተስተካከለ የሚሆኑት። ስለዚህ የእሳቸው እዛ መምጣት ተለያይተው የነበሩትን ሁለት ቤተሰቦች አንድ እንደማድረግ ነው የማስበው። ኑ ሀገራችንን አልማ እናንተ ብዙ እውቀት አላችሁ፣ ብዙ ልምድ አላችሁ፣ ተባላችሁ ሰዎች ናችሁ። ስለዚህ ሀገራችን በማሳደጉ ብትዱ ስለምትችሉ ሀገራችሁን ለማሳደግ ጥሩ ጉልበት ስላላችሁ፣ ተማካችሁ እና ሀገራችንን እናሳድግ። ፍቅር እንሆኑ ነው።